የአካባቢውን ሰዎች የማንነት ጥያቄ ይዞ ወደ አዲስ አበባ ተጉዞ የነበረው ኮሚቴ አባል የነበሩ አንድ ሰው መጥፋታቸውንና የደረሱበት እንደማይታወቅም እየተነገረ ነው። ሰሎሞን አባተ ወደ ተለያዩ አካባቢዎች ደውሎ ሁኔታውን ለማጣራት ጥረት ሲያደርግ አምሽቷል። ለዚህ ምሽት ተከታዩን ዘገባ ይዟል። በምዕራባዊ ትግራይ ዞን ተካለው የሚገኙ የወልቃይት ነዋሪዎች ተወካዮች መሆናቸውን ያሳወቁ ሰዎች የሃምሳ ሺህ ሰው ፊርማ ይዘው መካለል የሚገባን ወደ ትግራይ ሳይሆን ወደ አማራ ነው ሲሉ ለፌዴራሉ መንግስት አቤት ካሉ ጥቂት ወራት ተቆጥረዋል። ተወካዮቹ ራሳቸውም ወክለነዋል ያሉትን ሰው ጥያቄ ይዘው ወደ ፌዴሬሽኑ ምክር ቤት ሲጓዙና ሲመለሱም በየመንገዳቸው እስራትን ጨምሮ እንግልት የደረሰባቸው መሆኑን ቀደም ሲል ተናግረዋል። ጥያቄው ለፌዴራሉ መንግሥት ከገባ በኋላም በወልቃይት ነዋሪ በሆኑ የአዲስ አበባውን ደብዳቤ በፈረሙ ሰዎች ላይ ወከባና እንግልት እንደሚደርስ በመግለጽ በየወቅቱ አቤቱታቸውን እያሰሙ ይገኛሉ። ዛሬ ደግሞ ጠገዴ ውስጥ አደባባይ መውጣታቸውን ተናግረዋል። ጠገዴ ቀራቅር ነው የምኖረው። በዛሬው ሰልፍ ላይም ተሳትፍ ያለው ያሉኝን ሰው አግኝቼ አነጋግሬ ያለው። ዛሬ ያው በተፈጠረው ችግር ሰላማዊ ሰልፍ አድርገናል። የት ነው ያደረጋችሁት ሰልፉን? ጠገዴ ወረዳ ጥራቅር የምትባለው ከተማ። ምንድን ነው የተፈጠረው ችግርና ምንድን ነበር ጥያቄያችሁ? የተፈጠረው ችግር ዳንሻ ከተማ ላይ አማራንን ብለው በጠየቁ ወጣቶች ላይ አፈናና የስራት እንዲሁም የግድያ ዘመቻ እየተዘመተባቸው ስለሆነ ይህንን ነገር እንዲቆም ነው ለመንግስት ጋር በሰላሞን ሰልፍ የጠየቅ ነው። እንደገና በጣም በርካታ በርካታ ወከባ እየደረስብን ስለሆነ ነው የጠየቅ ነው። ምን አይነት ወከባዎች ናቸው? ሌሎች የሚሏቸው ወከባን ለምንድን ነው አማራ የምትሉ፣ ለምንድን ነው ወልቃይት አማራ ነው፣ ለምንድን ነው ጠገዴ አማራ ነው የምትሉ አርሳችሁን አትቀመጡ ትግርኛ አይደል እንደምትናገሩት በሚል ስሜት እነሱ አሁን የሀይል እርምጃ እየወሰዱ እያስቸገሩን ስለሆነ አሁን መንግስትም እጁ ገብሶ የሚሰራ የተለያዩ እርምጃዎች በሰላማዊ ሰልፍም እንዲሁም የመኪና መንገድ በማቆም ጉዳይ እስከ ፌዴራል ድረስ እንዲሄድ እያደረግን ያለ ነው። ለመሆኑ ዛሬ ባደረጋችሁት ሰልፍ ላይ ስንት ሰው ተገኘ? ሰልፉ እንኳን በእርግጠኝነት ሁኜ የህዝቡ ቁጥር ባልነግርህ ተማሪው መረጃ ተቀብለናል። ከትምህርት ቤቱ ስምንት መቶ ተማሪ የሀይ ስኩል ተገኝቷል። ከከተማ ነዋሪ፣ ከአርሶ አደሮ፣ እንዲሁም ከመንግስት ሰራተኛም እንዲሁም አልፎ ከሚሄደው ጋራ በአጋጣሚ ሰላማዊ ሰልፍ የተሳተፉ የነበሩ ወደ አንድ ሺህ ሁለት መቶ አካባቢ አጠቃላይ ሁለት ሺህ ህዝብ ተገኝቷል ብለን እንገምታለን። ተሰልፋችሁ ወዴት ነው የሄዳችሁት? ተሰልፈን ከተማው ሁለት ጊዜ ብሆነዋል። በመጨረሻ ላይ ወደ ወረዳው አስተዳዳሪ ቢሮ ነው የሄድነው። በአጋጣሚ እሳቸው አልነበሩም፣ በረሃ አካባቢ ነው ያሉ። የዳንሻ እና የሶሮ ቃህል መስመር ዘግተው ስለሆነ ህዝብ ጋር እየተደራደሩ እዛ ሄደዋል። ዋና አስተዳዳሪ አጋጣሚ ይወከል አይወከል፣ የነበረ አመራር ግን ጥያቄያችን ለመስማት ሰብስቦን ነበር፣ እስኪ ቁጭ በሉ ብሎ። እኛ ግን የእሱ መልስን ትርጉም ስለሌለው ማዳመጥ አልፈለግርም የነበር ነ ሰላማዊ ሰልፍ መውጣታችሁ ተገቢ አይደለም፣ ትክክል አይደላችሁም፣ መኪና መቆሙም ይህም ትክክል አይደለም። የዳንሻ ወጣቶች መደገፍ አትችሉም፣ አማራ ነኝ ለሚል ወገንም መድረስ አትችሉም እናንተ የሚል መልስ ነው የሰጠን። እኛም እናንተ እኛም በመልሱ ስላልተደሰትን ተበትነን እንሄድነው። ዝም ብለን ውይ ብለን ሌላ ስሜትም ውስጥ እንዳንገባ ብለን እሳቸው ብቻቸው እዛ ነው ጥለናቸው ሄድነ። ብቻቸው ነው የቀሩት። አቶ አማረ ቢሮ ሄዳችሁ ነበር ይሄንን ጥያቄያችሁን ያቀረባችሁት? እኛ እሳቸው ቢሮ አልሄድንም። ካለንበት ቦታ ነው የመጡን ራሳቸው። እስራት፣ ግድያ፣ ድብደባ ይፈጸምብናል ብለው ነበረ የታሰሩ ሰዎች የተገደሉ ሰዎች የሚያውቋቸው አሉ? እርስዎ የታሰሩ ሰዎች በጣም በርካታ ናቸው፣ ስም ዝርዝራቸው መጥቀስ አይቻልም። ስንት ይሆናሉ? አሁን ያለን መረጃ ጠዋት ሰባ አካባቢ ደርሰዋል ተብሎ ነበረ። አሁን ግን የግማሾቹ በረሃ ይብላኝ ብለው በረሃ ሸፍተው ገብተዋል እና አሁን በሕመራ እስር ቤት ታጉሮ ያሉ አርባ ወጣቶች ደርሰዋል በትክክል በመረጅነት አሁን መርጀን ያዝናቸው ማለት ነው። በትክክል መረጃ ያዝናቸው አርባ ወጣቶች በሰፊት ሕመራ ማረሚያ ቤት በትግራይ ውስጥ ማለት ነው ይገኛሉ። የተቀሩት ወደ ሰላሳ ምናምን ና እንዲሁም የተለያዩ ሚሊሻዎች እኛ ወገናችን አንጨፈጭፉን በሚል ስሜት በበረሃ ውስጥ እንዳሉ እየደወሉ እየነገሩን ነው ያሉ ግድያ ይፈጸማልስ ያሉት የተገደሉ ሰዎች የሚያውቋቸው አሉ እርስዎ? የተገደሉ ሰዎች ስማቸው አናውቃቸውም፣ መልካቸውም አይታወቁም። ሁለት ልጆች ሞቶ በበረሃ ተገኝተዋል። በዚህ መካከል አንድ ልጅ ታስኖ ጠፍቶብናል፣ አድረሰው አይታወቅም። ሌላይ ብርሃኔ የሚባል ልጅ ታስኖ ጠፍቶብናል፣ አድራሻው አይታወቅም። ግን ሁለት ልጆች ከየትን ይምጡ፣ የዳንሻ የሆኑ የወልቃይት፣ የጠገዴ፣ የአርማጭ የሆኑ ሞተው ተገኝተዋል። በእኛ አካባቢ እነሱን አይታችኋል? አስከሬኖቻቸውን? አዎ፣ እንዴን አይተናቸዋል። ግን ማንነታቸው አይታወቅም። ከየትን ይምጡ ከየት ይምጡ አልታወቁም። ግን ግምት፣ አንዱ ሊላዊ ብርሃኔ ይሆናል ብለን እንገምታለን። ምክንያቱም ከእኛ መካከል አንድ ልጅ ስለጠፋ እንዲ። አቶ ሊላይን አታውቋቸውም እንዴ እናንተ? እናውቃቸዋለን። ታዲያ አስከሬኑን አይታችሁ እንዴት አለያችሁም? አልቻለን። መልኩ መልኩ ቀይሯል፣ አልቻለን የወልቃይቱ ኮሚቴ አባል የሆኑት የአቶ ሊላይ ብርሃን የደብዛ በእነዚህ ቀናት መጥፋት ሌላው በአካባቢው ጉንጉምታና ውጥረትን የፈጠረ ጉዳይ ነው። በሶረቃ ከተማም ሰው መውጣትና መግባት እንደማይችል የሶረቃ ከተማ ነዋሪ መሆናቸውንና የሚገኙትም እዚያው እንደሆነ የነገሩኝን ሰውም አነጋግሬ ያለሁ ሰው ጠፍቷለኝ። እርግጣውን ኮረቃ ላይ በሩ እንደተዘጋ ነው ያለ። መኪና መተላለፍ አይችልም አቁሟል። ከጎንደር ወደ ሁመራ መሄድ ማለት ነው ወደ ጎንደር ወደ ሁመራ የሚሄደው መኪና ቆማለች። ዛሬ አራተኛ ቀኑ ነው። ለምንድን ነው የቆመው? በቃ እዚሁ በታሰሩት ልጆች ሰላሳ ሰዎች ታስረዋል። የት ነው የታሰሩት? ከዳንሻ ውስጥ ሰላሳ አማራንን የሚሉት ታስረዋል። አንድ የአስራ ስድስት ሕጻን ሞቷል። የት ነው የሞተው? ዳንሻ ውስጥ በጥይት ገድለውታል። መቼ? ትናንት ማታ ጠፋ የተባለው እሱ ነው አይደለም። የሞተው ነው አስራ ስድስት ፣ ሌላ ብርሃኔማ ትልቅ ነው። ጠፍቷል፣ እሱ ሙቷል እየተባለ ነው፣ ገለውታል። ከየት ነው ይህንን ወር የምትሰሙት እናንተ? እኛ ፈረቃ ነው ያለን። እሺ፣ ግን የያዙት ሳንጃን እንዳለፈ እስከ ማይደል ድረስ ታይቷል። እዛ ጋ ውጭ ግን አልታየም። ከየት ነው? ከጎንደር ተነስተው ነው። ከጎንደር ተነስቶ እስከ ሳንጃ መጥቷል። ከሳንጃ በኋላ ቡሬ የሚባል ቦታ ነው የያዙ። ያዡ ማን ነው? ትግራይ ደህንነት እንዴት አወቃችሁ? የትግራይ ደህንነቶች መሆናቸውን ያያዟቸው? አይ ቁመው ሰነቷ አለ። ታርጋ የሌለው መኪና፣ አንድ የሱዳን ታርጋ የለጠፈ ነው። እሺ ሁለቱ ታርጋ የሌላቸው ናቸው። በዛው ላይ ነው የወሰዱት እኮ። እነዚህ ሰዎች የመንግስት አካላት መሆናቸውን እንዴት አወቃችሁ እናንተ? እሳቸውን ይሰዷቸው። አውቀናቸዋለ። ታውቀዋል። የሸሸ ነው። ብዙ ሰው ሸሽቶ በረሃ ገብቷል። በረሃ ገብቶ ምን ያደርጋል? በቃ አማራጭን መፈለግ። ምን ማለት ነው አማራጭ መፈለግ ማለት? የምትሰሙት ነገር አለ። ቦታው ሰላም ከሌለ ያው በዱር ሆነ መታገል ይቻላል። አሁን ሰሮቃ ከተማ በምን ሁኔታ ላይ ትገኛለች? እርሶ ያሉባት። በዝግ ላይ ነው ያለ። ዛሬ በዝግ ነው የው ዛሬ አራተኛ ቀኑ ነው። ምንም ባለስልጣንም የለውም። ዝግ ማለት እንዴት ነው? ሰው አይወጣም አይገባም ማለት ነው። ሰው ይወጣ ይገባ፣ መኪና አይንቀሳቀስም። ለምንድን ነው የቆመው መኪናው? አድማ አድማ ነው። በቃ መኪኖቹ ናቸው አድማ የመጡት። ህዝቡ ነው። የማንነት ጥያቄ የአማራ ጥያቄ ይመለስ በሚል ነው። የመንግስት አካላት ከልክለዋል እንዳይተላለፍ መኪና በዛ አካባቢ እንቅስቃሴው እንዲቆም ህዝቡ ነው። የመንግስት አካላት የለበትም ህዝቡ ነው። ህዝቡ ምን አረገ? ያው ድንጋይና እንጨት ሞልቶ በሩና አስፋልቱ ላይ አለም አንቀሳቀሱ መኪና እንዳይተላለፍ አደረገ። እና ምንድን ነው ታዲያ እየጠየቀ ያለው አሁን ሰው ይሄንን አድርጎ ሌላ እየተደረደረብን ነው። ያው መብታችን ይከበር ነው። መልስ የሰጣችሁ ማንም የለም፣ መፍትሄ የለም አቁም አለ። ከፌደራልም የለም፣ ዞንም የለም። አራተኛ ቀናችን ነው። የአቶ ሌላ ብርሃኔ ነገርስ ምንድን ነው? የምታደርጉት የተከታተላችሁ ነው? ሌላይ ብርሃኔ ወንድሙ መጥቷ ላይ ያዚያ አለ ሙቷል እያሉ ነው እያሉ ነው ነው ወይስ የተጨበጠ ማስረጃ አላችሁ? ወሬ ነው። ወንድምየው ቅድም ነው ያሳለቀ ሙፋል ብለውኝ ብሎ። ለዛሬ የአቶ ሊላይ ብርሃኔን ወንድም ማግኘት አልቻልኩም። በሌላ ዘገባ ይዤ ለመመለስ እጥራለሁ። ወልቃይት ውስጥ እየታየ ነው ስለሚባለው ሁኔታ በየአካባቢው ያሉ የመንግስት አካላት ከአማራም ከትግራይም ክልሎች የሚያውቁት መረጃ እንዳለ እንደ መፍትሄ ያያዙት መላ ቢኖር ወይም ለህዝቡ የሚያስተላልፉት መልእክትም እንዳላቸው ለመጠየቅ ብዙ ጥረቶችን እያደረግን ነን። የተወሰኑ ባለስልጣናት አልፎ አልፎ የሚያውቁትን ለመናገር ዝግጁ ቢሆኑም አንዳንዶቹ ደግሞ ወይ በራቸው ዝግ ነው፣ አሊያም በወልቃይት ጉዳይ ላይ መናገር አይፈልጉም። ዛሬ ከሞከርኳቸው መስሪያ ቤቶች አንዱ የትግራይ ክልል የህዝብ ግንኙነት ቢሮ ነበር። አሎ፣ ሄሎ። አቤት። አቶ ገብረ ሚካኤል። አቤት። ጤና ይስጥልኝ። ሰለሞን አባት እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነበር የምደውለው። እሺ። ወልቃይት። ሄሎ ሄሎ ይኸው ነው። ከዚያ በኋላ ያደረግኳቸው ሙከራዎች አልተሳኩም። በጥረት ይቀጥላለሁ። ለማንኛውም ከወልቃይቱ ኮሚቴ መሪዎች አንዱ ወደሆኑት ወደ አቶ አታላይ ዛፌ ወደ ጎንደር ደውዬ አገኘኋቸው። ለጊዜው ስለ አቶ ሊላይ ብርሃኔ የሚያውቁት የተወሰነ መሆኑን ነግረውኛል። ሰምቻለ መጀመሪያ እንዲያውም ሞቶ ተገኝቷል ተብሎ ነበር። በኋላ ላይ ምንም ነገር የሞተን የለም እሱም አድራሻው የለም፣ አይታወቅም። እስካሁን ድረስ ድምጽ የለውም። እናንተ ለመሆኑ እየተከታተላችሁ ነው? ስለሳቸው? አዎ እየተከታተልን ያለን ያው የሚጠየቀው አካል እየተጠየቀን ያለ አሁን ወስደናል አልወሰድንም፣ ወስዳችኋል የሚልም ክርክር አለ። እሺ ተሳፍሮበት የነበረ መኪና ተጣርቶ ይሰጠን የሚል ነገር በየቦታው ፍለጋ ተደርጓል። ግን ያን ያክል በተጨባጭ እንትን ያለ ነገር የለም። ሹፌሩ ተይዘዋል የሚባል ነገር ሰምቻለሁኝ የዛ መኪና ሹፌሩ ዝም ብለው እንዲሁ በግምት ነው የሚመስለኝ። ግን የተያዘ ሾፌር ተይዞ ነበር ተለቋል ነው የሚሉት። አቶ አታላይ ዛፌንና በቃለ ምልልሱ ውስጥ ያነጋገርኳቸውንና የሚያውቁትን የነገሩኝን ሁሉ አመሰግናለሁ። የወልቃይት የማንነት ጥያቄ የሌለ ሻዕቢያ፣ ግንቦት ሰባት፣ አርበኞች የፈጠሩት ጸረ ሰላምና ጸረ ልማት እንቅስቃሴ ነው ሲሉ የትግራይ አስተዳደር ባለስልጣናት ውድቅ ማድረጋቸው ቀደም ሲል ተዘግቧል። በነገራችን ላይ ቀደም ሲል የሰማችኋቸው የጠገዴና የዳንሻ ሰዎች ለደህንነታቸው እንደሚሰጉ በመግለጻቸውና ማንነታቸው እንዳይነገር በመጠየቃቸው ምክንያት የድምጾቻቸው ቃናዎች ተለውጠዋል በቴክኒክ እነዚህን ድምጾች የሚመስል ሌላ ቢኖር ግንኙነት እንደሌለው አሳውቃለሁ ከቃለ ምልልሶቹ ጋር ለአሜሪካ ድምፅ ሶሎሞን አባተ ነኝ ዋሽንግተን